ሚኒስትሮቹ ከስብሰባቸው በኋላ በዚህ ጉዳይ ባወጡት ባለ አስራሁለት ነጥቦች መግለጫ በሱሪያም ሆነ በኢራቅ ህዝቦች ተቻችለውና ተከባብረው በሰላም የሚኖርበትን የተረጋጋ የፖለቲካ ስርዓት ለመፍጠርና አሸባሪውን አይሲስን ከአካባቢው ለማስወገድ ህብረቱ ጥረቱን አጠናክሮ እንደሚቀጥል አስታውቀዋል የአውሮፓ ህብረት የውጭ ጉዳይ ኃላፊና የስብሰባው መሪ ወይዘሮ ፌዴሪካ ሞጎሮኒ ከስብሰባው በኋላ በሰጡት መግለጫ ይህንኑ የሚኒስትሮቹን ውሳኔና የህብረቱን ቁርጠኝነት አረጋግጠዋል። አይሲስ ለማጥፋት በተነደፈው ስትራቴጂና በተለይም በሱሪያ ጉዳይ የመንግስታቱ ድርጅት የሱሪያ ተወካይ ሚስተር ስቴፋን ደመስቱራ አደራዳሪነት የተጀመረው የሰላም ውይይት እንደገና እንዲጀምር ህብረቱ የሚያደርገውን ተሳትፎና የሚጫወተውንም አዎንታዊ ሚና አጠናክሮ እንዲቀጥል በአንድነት ወስነናል ብለዋል። በስደተኞች ጉዳይ ሚኒስትሮቹ በሰፊው ተወያይተው ህብረቱ የአውሮፓን የስደተኞች ቀውስ ለማስወገድ ያወጣውን ፕሮግራም ተግባራዊ ለማድረግ በተለይ በውጭ በኩል ሊደረጉ የሚገባቸውን ትኩረት ሰጥቶ የተወያየባቸው መሆኑ ታውቋል። ወደ አውሮፓ የሚገቡትን ስደተኞች ቁጥር ለመቆጣጠር ብቻ ሳይሆን ወደ መጡባቸው አገሮች ለመመለስም ከአፍሪካ መንግስታት ጋር በቫሌታ የተደረገው ስምምነት ተግባራዊነት ወሳኝ መሆኑን በመግለጽ ለተግባራዊነቱ ህብረቱ የሚያስፈልገውን የፖለቲካና የፋይናንስ ድጋፍ የሚያደርግ መሆኑን መግለጫው አክሎ ገልጿል። በተጨማሪም ህብረቱ ካለፈው አመት ጀምሮ በህገ ወጥ የሰው አዘዋዋሪ ወንጀለኞች ላይ ትኩረት አድርጎ እየሰራ ያለው የህብረቱ የሶፊያ የባህር ላይ ስምሪት ከተጨማሪ ኃላፊነት ጋር ለአንድ አመት የተራዘመ መሆኑንም ወይዘሮ ሞጎሪኒ በመግለጫቸው አስታውቀዋል። የስምሪቱ የግዳጅ ጊዜ በአንድ አመት እንዲራዘም ተስማምተናል የሊቢያን ድንበር ጠባቂዎች አቅም የማጎልበትና የማሰልጠን ኃላፊነትም እንዲሰጠው ተስማምተናል በማለት የሊቢያ የአንድነት መንግስት በዚህ በኩል ድጋፍ እንዲደረግለት የጠየቀ መሆኑን አስታውቀዋል። የሚኒስትሮቹ ጉባኤ በዲሞክራቲክ ኮንጎና በደቡብ ሱዳን ላይም ተወያይቶ ውሳኔዎችን አሳልፏል። በኮንጎ በህገ መንግስቱ መሰረት ሰላማዊ ምርጫ ለማድረግ መንግስት፣ ሌሎች ባለድርሻ አካላትና በተለይም የምርጫ ኮሚሽኑ ለነፃና ፍትሐዊ ምርጫ አስፈላጊ የሆኑትን ሁሉ እንዲያሟሉ ጥሪ አቅርቧል። ደቡብ ሱዳንን በሚመለከት ሚኒስትሮቹ ቀደም ሲል በተደረሰው ስምምነት መሰረት የሽግግር የአንድነት መንግስት መቋቋሙ ጥሩ ጅምር መሆኑን ጠቅሰው አዲሱ መንግስት በሰላም ስምምነቱ መሰረት ሰላምና እርቅ ሊያመጡና ሊያዳብሩ የሚችሉ እርምጃዎችን እንዲወስድና ምርጫ ለማካሄድም የሚያስፈልጉ ተቋማትን እንዲያቋቁም ጥሪ አቅርበዋል። ለደቡብ ሱዳን ዘላቂ ሰላምና የፖለቲካ መረጋጋት ህብረቱ ከደቡብ ሱዳን ጎረቤት ሀገሮችና ከዓለም አቀፉ ህብረተሰብ ጋር የሚሰራ መሆኑንም ሚኒስትሮቹ በመግለጫቸው አውስተው የሽግግሩ የአንድነት መንግሥት አባላት የተፈጠሩ ልዩነቶችንና ግጭቶችን ወደ ኋላ በመተው ለአገሪቱ ብሔራዊ ጥቅምና እድገት ሲሉ ወደ ብሔራዊ መግባባትና እርቅ እንዲሄዱ አሳስበዋል። በተጨማሪም በደቡብ ሱዳን የሁሉም ኃይሎች ታጣቂዎችና ወታደሮች በሰላማዊ ሰዎች ላይ የሚፈጽሙት ግድያ፣ አስገድዶ መድፈርና ጥቃት የሚያሳስበው መሆኑን በመግለጽ እንዲህ አይነቶቹ ድርጊቶች በአስቸኳይ እንዲቆሙና ወንጀለኞቹም ለፍርድ እንዲቀርቡ የሚኒስትሮቹ ጉባኤ ባስተላለፈው ውሳኔ የሽግግሩን መንግስት ጠይቋል። የደቡብ ሱዳን ሰላምና መረጋጋት ከአካባቢው ሰላምና መረጋጋት ጋር ያለውን ቁርኝት በማውሳትም ህብረቱ የአፍሪካ ህብረትና የምስራቅ አፍሪካ ሀገሮች በየነ መንግስታት ጋድን ጥረት እንደሚደግፍ በወጣው መግለጫ ይፋ አድርጓል። የሽግግሩ መንግስት የሰላም ስምምነቱን ማክበርና ተግባራዊ ማድረግ ያለበት መሆኑን መግለጫው አትቶ በደቡብ ሱዳን ላይ የተጣለው የመሳሪያ ማዕቀብም እንዳለ እንደሚቆይና አስፈላጊ ከሆነም ሌላ ተጨማሪ ማዕቀብ ሊጣል እንደሚችል በመግለጽ ሚኒስትሮቹ የህብረቱን አቋም ግልጽ አድርገዋል ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ